የዩናይት ስቴትሷ ቀዳማዊት እመቤት ሜላኒያ ትራምፕ የውጭ ጉዳይ ሚኒስቴር በትላንትና ዕለት እዚህ ዋሽንግተን ዲሲ ባዘጋጀው የ2017 ዓለም አቀፍ የጀግና ሴቶች ሽልማት ስነ ስርዓት ላይ ተገኝተው ንግግር አሰምተዋል። ቀዳማዊት እመቤቷ ባለቤታቸው ስልጣን ከያዙ በኋላ አብዛኛውን ጊዜ የቆዩት ከሕዝብ እይታ ውጭ ቢሆንም ባለሙያዎች ግን የእርሳቸው በአነስተኛ ደረጃ እንኳን መገኘት በቀጣይ ወራት ተሳትፏቸውን ይበልጥ ለማስፋት ፍላጎት እንዳላቸው ያሳያል ነው ያሉት። ኤሊዛቤት ቸርኔፍ ዘግባበታለች። ሰለሞን ክፍሌ ይዘው ቀርቧል። የዩናይትድ ስቴትስ ቀዳማዊት እመቤት ሚሲዝ ሚላኒያ ትራምፕ ትላንት እዚህ በዋሽንግተን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለዚህ ዓመት ባዘጋጀው ዓለም አቀፍ የጀግና ሴቶች ሥነ ሥርዓት ላይ ተሸላሚዎቹን ያስተዋወቁት ቀዳማዊት እመቤት መሌኒያ ትራምፕ ናቸው። እነዚህ ደፋር ሴቶች እያንዳንዳቸው ሁላችንንም አነቃቅቶ ካሰብነው በላይ ስኬት ማስመዝገብ የሚያስችለን ድንቅ የጀግንነት ታሪክ አላቸው። በአብዛኛው ከአደባባይ ርቀው የቆዩት ሚስስ ትራምፕ በዚህ በትላንቱ ሥነ ሥርዓት ላይ የተገኙት ባለቤታቸው ስልጣን ከያዙ ከሁለት ወራት በኋላ መሆኑ ነው። ባለፈው የካቲት ለመጀመሪያ ጊዜ በአደባባይ የታዩት ፍሎሪዳ ውስጥ የሚገኝ አንድ ቤተ መዘክርና ሌላ የአትክልት ስፍራ ከጃፓኑ ጠቅላይ ሚኒስትር ባለቤት ጋር በጎበኙበት ወቅት እንደነበር ይታወሳል። በዚያን ወር ውስጥ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና ባለቤታቸውን በዋይት ሃውስ ቤተ መንግሥት ተቀበሉ። ፕሬዚደንት ዶናልድ ትራምፕ ለመጀመሪያ ጊዜ ለዩናይትድ ስቴትስ ምክር ቤት ባደረጉት ንግግር ላይም ተገኝተዋል። ወንድ ልጃቸው ትምህርት ቤት እስኪጨርስ በኒውዮርክ ለመቆየት የደረሱት ውሳኔ ግን በአብዛኛው ከአደባባይ እንዲርቁና ከባለቤታቸው ጎን እንዳይቆዩ አድርጓቸዋል። ከሌሎቹ ቀደምት ባለትዳር ባለቤቶች ጋር ሲነጻጸር ሁኔታውን የተለየ ያደርገዋል ይላሉ ለቪኦኤ በስካይፕ አማካይነት ገለጻ የሰጡት የራይደር ዩኒቨርሲቲው መምህር ማይራ ጉዲን ከመጀመሪያው አንስቶ ነው በጣም ዝምተኛ መስለው የታዩት። ለፖለቲካውን ፍቅር ያላቸው ለመሆኑ እርግጠኛ አይደለሁም። በእርግጠኛነትም ባለቤታቸው በዚህ ከፍተኛ ደረጃ ለፕሬዝዳንትነት ለመወዳደር የደረሱበትን የፖለቲካ ውሳኔ የወደዱት አይመስለኝም። እስኪረጋጉ ድረስ ረጅም ጊዜ የሚወስድባቸው ይመስለኛል። ለጊዜው ግን አዲሷ የዩናይትድ ስቴትስ ቀዳማዊት እመቤት ከፍተኛው የሀገሪቱ ሥልጣን በሚገኝበት ጽሕፈት ቤት የውጭውን ዓለም ለመጋፈጥ እየተለማመዱ ይገኛሉ።